ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ22 እና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይልሳት የሚያሰማውን ፕሮግራም አሁን ጀመረ። ¶¶ የአፍሪካ ሕብረት የኢቦላ በሽታን ለመከላከል የሚያስችል ቡድን ማሰማራት ጀመረ። ይህ ለምዕራብ አፍሪካ ብቻ ሳይሆን ለአህጉሩም አስጊ የሆነ ችግር ነው። ድንበሮችን በመዝጋት ላይ ነን። በረራዎች እየተቋረጡ ነው። አህጉሪቷን በፍጹም የማይጠቅም ማራቅና ማግለል እየተከናወነ ነው። የአፍሪካ ህብረት የማኅበራዊ ጉዳዮች ኮሚሽነር ዶክተር ሙስጠፋ ሲዳኪ ካሎካ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ሴኔጋል የኢቦላ ወረርሽኝ ታማሚ አገኘሁ ማለቷ በዜናችን ውስጥ ከተከታተቱት ውስጥ አብዩ ዜና ነው። በሁለተኛው ክፍለ ጊዜ እሰጣ ገባ ቅንብር መኖሩን እንዳትዘነጉ፣ በሰዓቱ ይቀርባል። እንደምናመሻቸው አድማጮቻችን የምናስተናግዳችሁ እኔ ቆንጅ ይታይና ኔም አዲሱ አበበንን ፕሮዲሰራችን ቴሌላይምቤክ አርብ ነሐሴ 23 ቀን 2006 ዓ ም ነው። ዛሬ ዜናውን እናስቀድማለን። የምዕራብ አፍሪቃው የኢቦላ ወረርሽኝ ወደ ሴኔጋልም ተዛመተ ተባለ። ሴኔጋል የመጀመሪያው ታማሚ መገኘቱን ዛሬ አርብ ይፋ አድርጋለች። የሴኔጋል የጤና ጥበቃ ሚኒስትር አዋ ማሪ ኮልሼክ ለጋዜጠኞች በሰጡት ቃል በሀገሪቱ ውስጥ ያለ አንድ የጊኒ ተወላጅ በኢቦላ ቫይረስ መታመሙን አረጋግጠዋል። በዚህም ሴኔጋል በወረርሽኙ የተጠቃች አምስተኛ የምዕራብ አፍሪቃ ሀገር መሆኗ ነው። በበሽታው የሚበዙት ታማሚዎች በሞቱባቸው ሶስቱ ሀገሮች በጊኒ፣ ላይቤሪያና ሴራሊዮን በየሳምንቱ የሚጨምረው የአዲሱ የአዲስ የቫይረሱ ተያዥ ቁጥር ቀውሱ ከጀመረበት ጊዜ ወዲህ ከነበረው ሁሉ ከፍ እያለ መጥቷል ተብሏል። የኢቦላ ወረርሽኝ እየተዛመተ ባለበት በምዕራብ አፍሪቃ፣ ፈጥኖ ካልተገታ በስተቀር ለረጅም ጊዜ ቆይቶ ሊያስቸግረን ይችላል ሲሉ የዩናይትድ ስቴትስ ከፍተኛው የጤና ጥበቃ ባለስልጣን አስደማሚ የሆነ ትንበያ ሰጥተዋል። ዶክተር ቶም ፍሪደን የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ዋና ዲሬክተር ናቸው። if we don't stop it here we're going to be dealing with it for years around the world but we can still stop it እዚሁ ካላቆምኖ በስተቀር በዓለም ዙሪያ ለዓመታት ሲፈታተነን የሚኖር ጠንቅ ይሆንብናል፣ ግን ልናቆመው እንችላለን። ዶክተር ታም ፍሪደን ይህን የተናገሩት ቫይረሱን ለመቆጣጠር የጤና ሰራተኞች እየታገሉ ባሉበት በላይቤሪያ ባደረጉት ንግግር ነው። የዓለም የጤና ድርጅትም ወረርሽኙን ለመዋጋት በ490 ሚሊዮን ዶላር ዘመቻ ጀምረዋል። የዩናይትድ ስቴትስ የዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤ አይዲም ወረርሽኙን ለመዋጋት ተጨማሪ አምስት ሚሊዮን ዶላር ሊሰጥ ማቀዱን አስታውቋል። ሶማሊያ፣ ኬንያ ጋር የሚያጨቃጨቃትን የባህር ጠረፍ ግዛት ይገባኛል ውዝግብ ወደ ከፍተኛው የተባበሩት መንግስታት ድርጅት ፍርድ ቤት ወስደዋለች። በግዙፍ የጋዛና ነዳጅ ዘይት ሀብት የበለጸገው አካባቢ የወደፊት እጣ በፍርድ ቤቱ ሊወሰን እንደሚችልም ተዘግቧል። ሁለቱ ወገኖች ለበርካታ ዓመታት ሲነታረኩበት የቆዩት ሲሆን የጋዝና ነዳጅ ዘይት ክምችቱ ባለቤት ማን እንደሆን ጥርት ያለ የሕግ ውሳኔ ባለመኖሩ ምክንያት ባለሀብቶች መዋለንዋይ ከማፍሰስ ተቆጥበዋል ቆይተዋል ተቆጥበው ቆይተዋል። በዓለም አቀፉ ማህበረሰብ የሚደገፈው የሶማሊያ መንግስት ግዙፍ የነዳጅ ሀብት አለው የሚባለውን ከኬንያ የሚያዋስነውን ጨምሮ የባህር ጠረፍ ግዛቱን የማስተዳደር ስልጣን ማስመለስ ይፈልጋል። እንደ አውሮፓ አቆጣጠር ከ2011 አንስታ መጀመሪያ በወረራ ኃይልነት በመቀጠል በአፍሪቃ ኅብረት ሰላም አስከባሪ ኃይልነት ጦሯን ወደ ደቡብ ሶማሊያ ያስገባችው ኬንያም ከመቶ ሺህ ካሬ ኪሎ ሜትር በላይ ርዝማኔ ያለው የውሃ አካባቢ የኔ ነው ባይነች። ለማን እንደሚገባ በህግ ባልተወሰነበት ሁኔታም ኬንያ ለዓለም አቀፍ የነዳጅ አሳሽ ኩባንያዎች ኮንትራት ሰጥታለች። ኢንተርናሽናል ኮርት ኦፍ ጃስቲስ የተባለው የመንግስታቱ ድርጅት ፍርድ ቤት ባወጣው መግለጫ በህንድ ውቅያኖስ ውስጥ ያሉ ኬንያውያንና ና ሶማሊያውያን የሚመለከቱ የውሃ ክልሎችን አጠቃሎ በሚያካልል አንድ የማሪታይም ወሰን በዓለም አቀፍ ህግ መሠረት እንድንወስን በሶማሊያ ተጠይቀናል ብለዋል። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኢራቅና የሶሪያ እስላማዊ መንግስት ብሎ ራሱን የሚጠራው ቡድን አንድ ዛሬ የፈጸመውን ሌላ የአሰቃቂ ግድያ ቪዲዮ ቢያወጣም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሶሪያ ውስጥ በቡድኑ ላይ የአየር ድብደባ የማድረስን ሀሳብ ውድቅ አድርገዋል። የእስላማዊ መንግስትን ቡድን ጉዳይ እንዴት እንደምንይዘው አጠቃላይ እቅድ በማውጣት ላይ ገና እያወጡ ይቅርታ አጠቃላይ እቅድ ገና እያወጡ መሆናቸውም ፕሬዚደንቱ ትናንት በዋይት ሀውስ ለጋዜጠኞች በሰጡት መግለጫ ተናግረዋል። ይሁን እንጂ በታጣቂዎቹ ላይ ከባድ ጉዳት እያደረሰ ነው ያሉትን ኢራቅ ውስጥ እያካሄዱ ያሉትን የአየር ድብደባ እንደሚቀጥሉ ተናግረው አሜሪካ ድብደባዋን በቅርቡ ወደ ሶሪያ ወደሚገኙ የእስላማዊ መንግስቱ ይዞታዎችም ታሰፋለች እየተባለ የሚሰማውን የሰዎች ግምት ነው ብለውታል። ጽንፈኞቹ እየፈጸሙ ያሉት ተግባር ዘርና ሃይማኖት የማጥራት አድራጎት ነው ሲሉ የተባበሩት መንግስታት ባለስልጣናት እየጎተጎቱ ባሉበት በአሁኑ ጊዜ አሜሪካ ጣልቃ ገብነቷን እንድታሰፋና እንድታጠናክር የሚደረገው ግፊትም እየበረታ መጥቷል። በሌላ በኩል አማጺው ቡድን ዛሬ ባወጣው አዲስ ቪዲዮ አንድ የኩርድ ወታደር አርዶ ሲገል ያሳየ ሲሆን የኩርዱ ፕሬዚደንት ማሱድ ባርዛኒ ከአሜሪካ ጋር መተባበራቸውን እንዲያቆሙ ያስተላለፈው የማስጠንቀቂያ መልእክት መሆኑን ጉዳዩን እየተከታተለ ያለው የስለላ ቡድን ገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በሲቪሎች ላይ የሚደረጉ የጭካኔ ግድያዎችን ዛሬ አውግዘዋል። በሶሪያ ከሚካሄደው የእርስ በርስ ጦርነት በመሸሽ አገር ጥሎ የተሰደደ ህዝብ ቁጥር ከሶስት ሚሊዮን እንደሚበልጥ የተባበሩት መንግስታት ድርጅት አስታወቀ። ይህም የዘመናችን ከፍተኛ አጣዳፊ ሰብአዊ ችግር ነው ሲል የመንግስታቱ ድርጅት አስታውቋል። የተባበሩት መንግስታት የስደተኞች መርጃ ድርጅት ዛሬ አርብ ባወጣው መግለጫ አንድ ሚሊዮኑ ባለፈው አንድ ዓመት ውስጥ አስከፊነቱ እየተባባሰ ከመጣ ሁኔታ ሸሽተው የተሰደዱ መሆናቸውን ጠቅሷል። ይህ አሃዝ እስካሁን በስደተኝነት ያልተመዘገቡትን በመቶ ሺዎች የተቆጠሩ ሰዎች እንደማይጨምር ዩኤንኤችሲአር ገልጧል። በሶሪያ በአገር ውስጥ ስድስት ሚሊዮን ተፈናቃዮች መኖራቸውን ድርጅቱ አስታውቋል። የተባበሩት መንግስታት የስደተኞች ኮሚሽነር አንቶኒዮ ጉቴሬስ ዓለም ለስደተኞቹና ላስጠለሏቸው አገሮች ሊደርስላቸው አልቻለም በማለት አማረዋል። ሩሲያ ምስራቅ ዩክሬን ውስጥ የምታካሂደውንና ሀገሪቱን ለመበጥበጥ የታለመ ህገወጥ ወታደራዊ ዘመቻ ሲል የጠራውን እንድታቆም የሰሜን አትላንቲክ ቃልኪዳን ድርጅት ኔቶ አሳስቧል። የኔቶ ዋና ጸሐፊ አንደርስ ፎ ራስሙሰን ዛሬ ይህንን የተናገሩት ስለ ተባባሰው ቀውስ ዛሬ አርብ ብረሰልስ ላይ ከተካሄደው አስቸኳይ ጉባኤ በኋላ ነው። የሩሲያ ወታደሮችና ጦር መሳሪያዎች የምስራቅና ደቡብ ምስራቅ ዩክሬንን ድንበር በህገ ወጥ መንገድ ዘልቀው መግባታቸው በአሁኑ ጊዜ ግልጽ ሆኗል ብለው የኔቶ ዋና ጸሐፊ ተናግረዋል። ድርጊቱም አንድ የተወሰነ ድንገት ሳይሆን ዩክሬንን ለመበጥበጥ ለወራት ሲዘጋጁበት የቆየ አደገኛ እቅድ አካል ነው ብለዋል። ሩሲያ ወታደሮቿ ዩክሬን ግዛት ገብተዋል ወይም ደግሞ አፍቃሪ ሩሲያ ተገንጣይ ኃይሎችን ታስጣጥቃለች የሚሉትን ውንጀላዎች በተደጋጋሚ ስታስተባብል ቆይታለች። የሩሲያው ፕሬዚደንት ቭላዲሚር ፑቲን ዛሬ በክሬምልን ባወጡት መግለጫ ተገንጣዮቹ ተዋጊዎች የያዟቸውን የዩክሬን ወታደሮች እንዲለቁ ማሳሰባቸው ተሰምቷል። በሌላ ዜና የዩክሬኑ ጠቅላይ ሚኒስትር አርሴኒ ያትሴኑክ የኔቶ አባልነትን ለመጠየቅ አስፈላጊውን እርምጃ መውሰድ እንጀምራለን ብለዋል። የተባበሩት መንግስታት ድርጅት በበኩሉ በዩክሬን በቀጠለው ጦርነት በሰላማዊ ሰዎች ላይ የተባባሰ የመጣው ጉዳት አሳስቦኛል ብለዋል። ሁለት የአሜሪካ ኮርፖሬሽኖች በደቡብ አፍሪካ የአፓርቴድ ዘመን የሰብአዊ መብት ረገጣ አበረታተዋል ተብሎ እዚህ ዩናይትድ ስቴትስ ውስጥ ከ12 ዓመታት በፊት የተመሠረተባቸውን ክስ ፍርድ ቤቱ ውድቅ አደረገው። ጥቁሮች ደቡብ አፍሪካውያን በመኪና አምራቹ ፎርድ ሞተርስ ኩባንያ እና በቴክኖሎጂ ኩባንያ አይቢኤም ላይ ክስ የመሠረቱት እንደ አውሮፓ አቆጣጠር በ202 ዓ ም መሆኑ ይታወቃል። ክሱም የደቡብ አፍሪካው መንግስት ያካሄደ በነበረው ተቋማዊ የዘር ክፍፍል፣ አድሎ እና ጥቃት መኪናዎችና ኮምፒውተሮች እየሰጡ ረድተዋል የሚል እንደነበር ታውቋል። እንደ ከሳሾቹ እምነት የዩናይትድ ስቴትስ ኩባንያዎች በአፓርቴዱ ዘመን ይፈጸም በነበረው የማሰቃየት ተግባርና ግድያ ተመሳጥረዋል፤ ምክንያቱም በፖሊሲ ደረጃ ውሳኔዎች የሚወሰዱት ዩናይትድ ስቴትስ ውስጥ ስለሆነ። ትናንት ክሱን ውድቅ ያደረጉት ዳኛው የተፈጸሙት ጥሰቶች ቢኖሩም የኩባንያዎቹ ቢሮዎች በነበሩባቸው የደቡብ አፍሪካ ሕግ ስር በመሆኑ ዩናይትድ ስቴትስ ውስጥ ክሱ ሊቀጥል አይችልም ብለዋል። ዜናው አበቃ። አድማጮች ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በ22 እና በ25 ሜትር ባንድ አጭር ሞገድ ፕሮግራማችን እንዲሁም በናይል ሳት ይቀጥላል አስተናጋጆቻችሁ እኔ ቆንጂ ታዬና አዲሱ አበበነን አሁን የዕለቱ አብይ ርዕስ የአፍሪቃ ህብረት የኢቦላ በሽታን ለመከላከል የሚያስችል የሲቪልና ወታደራዊ ጣምራ ቡድን ለማሰማራት በወሰደው ውሳኔ መሠረት የልዑካኑ ሁኔታ አጣዳፊ አካል ወደ ጊኒ ኮናክሪ ማምራቱን አስታውቋል ማምሻውን ለዝግጅት ክፍላችን መግለጫ የሰጡት የህብረቱ የማህበራዊ ጉዳዮች ኮሚሽነር የኢቦላ በሽታ ጥቂት የምዕራብ አፍሪካ ሀገሮችን በቀጥታ ቢጎዳም ስጋቱ መላው አፍሪካን አውኳል ብለዋል ሄኖክ ሰማግዜር ዝርዝሩን ይዟል በጊኒ ኮናክሪ የዓለም የጤና ድርጅት ደብልዩ ኤች ኦ የኢቦላ በሽታን መስፋፋት ለመግታትና የሕክምና አገልግሎት ለማድረስ የሚያስተባብረው ዓለም አቀፍ ዘመቻ ጣቢያ የአፍሪካ ህብረት የሁኔታ አጣሪ ቡድን መሰማራቱ ታውቋል አንድ መቶ ሲቪልና ወታደራዊ ልዑካንን ያካተተው ቡድን የኢቦላ በሽታ መስፋፋትና የፈጠረውን የማኅበረሰብ ጤና ቀውስ ለመታደግ የተያዙ የተለያዩ የዓለም አቀፍና ሀገራዊ ጥረቶችን ያግዛል ሲሉ የአፍሪካ ኅብረት የማኅበራዊ ጉዳዮች ኮሚሽነር ዶክተር ሙስጠፋ ሲዲኪ ካሎካ አስታውቀዋል። ተልእኳችን ክፍተቶችን መሙላት የሚል ነው። በአካባቢው የሚንቀሳቀሱ በርካታ ቡድኖች በተለያዩ ስፍራዎች አሉ። የደህንነት ጉዳይ ያሳስበናል። በተለይ በበሽታው የተጠቁ አካባቢዎችን ለመድረስ የሚደረጉ ጥረቶች፣ ሰብአዊ እርዳታ ለማከፋፈል በሚያስችሉ መንገዶችና ጸጥታና ደህንነት ጥበቃ ላይ እንሰራለን። ለዚህ ነው የሲቪል የሕክምና ባለሙያዎችን ከመላካችን በተጨማሪ ወታደራዊ ልዑካንን ወደ ስፍራው ለማሰማራት የወሰን ነው የሰላም ጥበቃ ድጋፍ የሚሰጥ አካል አካተናል የአፍሪካ ህብረት የኢቦላ በሽታን ለመከላከልና የተቀናጀ ወቅታዊ ምላሽ ለመስጠት የሚሠራ አሴዮዋ የተባለ መርሃ ግብር ቀይሷል በዚህም ከተለያዩ የአፍሪካ አገሮች የተውጣጡ የበጎ ፈቃድ የህክምና ባለሙያዎችና ወታደሮች ለስድስት ወራት ያህል በሽታውን ለመቆጣጠር የተያዙ ጥረቶችን እንደሚያግዙ ኮሚሽነሩ ለቪኦኤ አስታውቀዋል። በዚህ ዘመቻ በበርካታ ሚሊዮን ዶላር የተገመተ የገንዘብ አቅርቦት እንደሚያሻና ለዚህም የአፍሪካ ሀገሮች ከአውሮፓ ህብረትና በተለይ ደግሞ ከዩናይትድ ስቴትስ መንግስት ድጋፍ ተገኝቷል ብለዋል። ኮሚሽነር ካሎካ ቦትስዋና የተወሰነ ገንዘብ አቅርባለች። የአፍሪካ ህብረት አባል ሀገሮችም ገንዘብ ያቀርባሉ ተብሎ ይታሰባል። ጠቀም ያለ ገንዘብ ከዩናይትድ ስቴትስ መንግሥት አግኝተናል። 25 ሚሊዮን ዶላር ለመለገስ ቃል ገብተውልናል። ሌሎች አጋሮች፣ የአውሮፓ ኅብረት፣ ስዊድንና ኖርዌይም እንዲሁ እርዳታቸውን ይቸሩናል። የአፍሪካ ኅብረት የማኅበራዊ ጉዳዮች ኮሚሽነር ካሎካ ኢቦላ በአራት የምዕራብ አፍሪካ ሀገሮች ብቻ የተጋረጠ የጤና ችግር አይደለም ብለዋል። የጤና ቀውሱ ሌሎች ዘርፈ ብዙ እክሎችም ያሉበት ነው ብለዋል። ይህ ለምዕራብ አፍሪካ ብቻ ሳይሆን ለአህጉሩም አስጊ የሆነ ችግር ነው። ድንበሮችን በመዝጋት ላይ ነን። በረራዎች እየተቋረጡ ነው። አህጉሪቷን በፍጹም የማይጠቅም ማራቅና ማግለል እየተከናወነ ነው። የአፍሪካ ሀገሮች በህብረት ኢቦላን መዋጋት ይኖርባቸዋል። ለዚህም አፋጣኝ እርምጃ ያሻል ብለዋል ኮሚሽነሩ። የአፍሪካ የውጭ ጉዳይ ሚኒስትሮች በቅርቡ በአዲስ አበባ ተሰባስበው በኢቦላ በሽታ ዙሪያ የመፍትሄ ሐሳቦች ላይ ሊመክሩ እቅድ ተይዟል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ። ወደ መጽሔት ክፍለ ጊዜ መሸጋገራችን ነው። የሺሃ ሁትዚ አማጽያን ወደ መዲናዋ ሰንአ እየገሰገሱ ባሉበት በአሁኑ ወቅት ሀገራቸው ውስጥ እውከቱን እያባባሰች ያለችው ኢራን ነች ሲሉ የየመኑ ፕሬዚደንት ከሰዋል። ከዋና ከተማዋ በስተ ሰሜን ሌሊቱን የተካሄደ ውጊያ ለ11 ሰዎች ሕይወት መጥፋት ምክንያት መሆኑም ተዘግቧል። ለአሜሪካ ድምጽ ኤድዋርድ ኢሬኒያን ከካይሮ ያስተላለፈውን ዘገባ ሰሎሞን ክፍሌ ያቀርበዋል። ሌሊቱን ጃውፍ ክፍለ ሀገር ውስጥ በመንግስቱና በአማጽያኑ መካከል በተካሄደ ውጊያ ብዛት ያላቸው ሰዎች እንደሞቱ ነው የተነገረው። ውጊያው በየመን ጦር ሰራዊትና በአብዱል ማሊክ አልሁቲ የዛኢዲ ሺህ ታማኝ ኃይሎች መካከል በተከታታይ የሚካሄዱ አነስተኛ ግጭቶች አካል ነው ተብሏል። ግጭቶቹን እየቀሰቀሰች ያለችው ደግሞ ኢራን ናት ሲሉ የየመኑ ፕሬዝደንት አብድ ራቦ ማንሱር ሃዲ ይከሳሉ። ስለዚሁ ባወጡት መግለጫም ኢራን በእርስ በርሱ ውጊያ ለሶሪያው መሪ ባሻር አላሳድ የምትሰጠውን ድጋፍ አውስተው ሙከራዋ ሰነአን እንደ ደማስቆ ሥርዓተ አልበኝነት የሰፈነባት ምድር ለማድረግ ነው ብለዋል። በዚያች አገር የተፈጠረውን ሁከት አስመልክቶ በየመን ፕሬዚደንትና በሽምቅ ተዋጊዎቹ ተጠሪ መካከል ትላንት ሐሙስ ሊደረግ ታቅዶ የነበረው ግንኙነት ለ48 ሰዓታት ተራዝሟል። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤትም የየመንን የወቅቱን ሁኔታ አስመልክቶ በዛሬ ዕለት ውይይት ለማድረግ ቀጠሮ ይዟል። የየመኑ ሽምቅ ተዋጊዎች መሪ አብዱል ማሊክ አልሁቲ ያለው መንግሥት ሥልጣን እንዲለቅና አዲስ መንግሥት እንዲመሠረት ባለፈው ሳምንት ጥያቄ ማቅረባቸው ይታወቃል። መንግስቱ በነዳጅ ዋጋ ላይ ጭማሪ ለማድረግ በቅርቡ የደረሰበትን ውሳኔም እንዲሰርዝ አልሁቲ አበክረው አሳስበዋል። የየመን ፖስት ጋዜጣ ዋና አዘጋጅ ሐኪም አልማስማሪ ለቪኦኤ ሲናገሩ የሁቲ አማጽያን እየሞከሩ ያሉት ራሳቸውን በሀገሪቱ ካሉ የፖለቲካ ኃይሎች ጠንካራው ለማስመሰል ነው ብለዋል። በአሁኑ ሰዓት ከየመን ህዝብ ሀያ በመቶ ያህሉ የሁዚ ሽምቅ ተዋጊዎችን ይደግፋል። ያ ደግሞ ከፍተኛ ቁጥር ነው። አማጽያኑም ሀገሪቱ ውስጥ ዋናው የፖለቲካ ኃይል ለመሆን ይሞክራሉ ስልጣን ለመያዝ ግን አይደለም። ዋናው ኃላፊነታቸውና ግባቸው ግን የየመንም ፖሊሶች መቆጣጠራቸውን ማረጋገጥ ነው። ጋዜጠኛ ሐኪም አልማስማሪ አክለውም ኢራን ለሁቲ አማጺያን ድጋፍ እንደምትሰጥ ይታወቃል ይሉና ተዋጊዎቹ ግን በብዙሃኑ የሱኒ ብሔረሰቦች ተገፍተናል የሚል ስሜት ያላቸው የመናውያን ናቸው ብለዋል። ኢራናውያን ላለፉት በርካታ ዓመታት ለሁቲ አማጽያን እርዳታ ሲሰጡ መቆየታቸው ሚስጥር አይደለም። ስለዚህ ይህንን መሰል አስተያየት ከፕሬዚዳንቱ ሲቀርብ የደካማነት ምልክት ነው። ሚስጥር አይደለማ። ምንም አዲስ ነገር የለውም። የሁፅ አማጽያን በአሁኑ ሰዓት በመቶ ሺዎች የተቆጠሩ ለመዋጋት ፈቃደኞች የሆኑ ሰዎች አሏቸው። እነዚያ ሰዎች ደግሞ ኢራናውያን ሳይሆኑ የመናውያን ናቸው። ባለፈው ሐምሌ፣ የተባበሩት መንግስታት ድርጅት የጸጥታው ምክር ቤትና ዩናይትድ ስቴትስ በተናጠል ባወጧቸው መግለጫዎች በየመን እየተካሄደ ያለው ውጊያ እንዳሳሰባቸውና በሰላማዊ ድርድር ችግሩ እንዲፈታ ማሳሰባቸው አይዘነጋም። በመጨረሻው የመጽሔት ክፍለ ጊዜ ዘገባ ራሱን በኢራቅና በሶሪያ እስላማዊ መንግስት ወይም በምህፃር አይሲስ ብሎ የሚጠራው ቡድን ለመውጋት የሚጠራውን ቡድን ለመውጋት ወታደሮችን ወደ ኢራቅ የመላክን ሀሳብ ፕሬዚደንት ባራክ ኦባማ ውድቅ አድርገዋል። ፕሬዚደንቱ እንዲህ አይነት ውሳኔ ላይ የደረሱት አሜሪካን እንደ አይሲስ አይነት ጽንፈኛ ጠላት ለረጅም ዓመታት ገጥሟት አያውቅም ሲሉ ባለሥልጣናቱና ፖለቲከኞቹ ስጋታቸውንና ጉትጎታ እያሰሙ ባሉበት ወቅት ነው። በምዕራቡ ጣልቃ ገብነት ብቻ አይሲስ የደቀነው የሽብር ስጋት ይወገዳል ብሎ የመገመት ነገር በጣም አነጋጋሪ የሆነ መምጣቱም ይሰማል። ሄንሪ ሪጅዌል ከለንደን ያስተላለፈው ዘገባ አለ። ሶሎሞን አባተ ያቀርበዋል። እስላማዊ መንግስት የሚባል ቡድን እኮ የዛሬ ሁለት ዓመት አካባቢ የተወሰኑ እስላማዊ አማጺ ቡድኖች ያዋቀሩት እዚህ ግባ የማይባል ጥምረት ወይም ቅንጅት ነበር። አሁን ምን እንደሆነ እዩልኝ። ሶሪያና ኢራቅ ውስጥ ከጽንፍ አጽናፍ የተዘረጉ መሬቶችን ተቆጣጥሮ መያዝ የቻለ ሃያል ወታደራዊ አቅም ሆነና ዓለምን ማሳሰብ ያዘ። በጀት መምታት አሜሪካ ለጊዜው የመረጠችው ማጥቂያ ነው። እርሱም ቢሆን የተወሰነ ነው። ኦስሎ የሚገኘው የኖርዌይ የመከላከያ ምርምር ተቋም የሽብር ጉዳዮች ዳይሬክተር የሆኑት ቶማስ ሄግሃመር ይህ የዩናይትድ ስቴትስ ምላሽ ሽብርተኞቹን ለማንበርከክ የሚበቃ አይደለም ይላሉ። የአየር ድብደባዎቹ የተርቡን ጎጆ ለመነቅነቅ ካልሆነ በቀር በቂ አይደሉም። ፕሬዚደንት ኦባማ ትናንት ባደረጉት ንግግር ከእንግዲህ የአሜሪካ ወታደር ጫማ ወደ ኢራቅ ምድር አይመለስም ሲሉ በድጋሚ አረጋግጠዋል። ዩናይትድ ስቴትስ ወደ ሌላ የምድር ላይ ጦርነት ተመልሳ እንድትዘፈቅ አንፈቅድም። ምክንያቱም ወጣም ወረደ ልዩነቶቻቸውን ማጥበብና ራሳቸውን መጠበቅ የኢራቃውያኑ የራሳቸው ጉዳይ ነው። ቶማስ ሃግሃመር እንደሚሉት በኢራቅና በምዕራቡ መካከል እየተካሄደ ባለው የዲፕሎማሲ ስልት ውስጥ አንዳች ሸፍጥ ብጤ ነገር ይሸታል። ያለው አዝማሚያ አሜሪካን የመሰለ ትልቅ ሀገር ዘው ብሎ እስኪገባና በገንዘብና በሰው የሚመነዘረውን ዋጋ ሊከፍል እስኪጋበዝ የአካባቢው አገሮች ጥግ ጥጉን ይዘው የመጠበቅ ሁኔታ ነው። አሁን ያለው ፈተናም ይህንን ዕጣ ከምዕራቡ ላይ ማሳለፍ የአካባቢው አገሮች ወደ ጉዳዩ ገፋ ብለው እንዲገቡ ይበልጡን ክፍያም ራሳቸው እንዲሸፍኑ የማድረግ ነው። በሌላ በኩል ደግሞ የለንደኑ ኪንግስ ኮሌጅ የጽንፈኝነት ጥናት ዓለም አቀፍ ማዕከሉ ባልደረባ ሽራዝ ማሄር፣ ይህ ወደ ተግባር አለመግባት፣ እንዲያው ዝም ብሎ መገተር አይሲሲን እያበረታ ጡንቻቸውን እያፈረጠመ ከመሄድ በስተቀር የሚፈይደው የለም ብለዋል። አሁን ባለንበት ጊዜ ወታደር ወደ ሶሪያ ወደ ኢራቅ ለመላክ አንዳችም ግፊት ወይም ጉጉት ፈጽሞ የለም። የሚያሳዝነው ደግሞ ያለዚያ እርምጃ አይሲሲን ለመጋፈጥ ጨርሶ ሆኑ የማይቻል ነው የሚመስለው። የሶሪያና የኢራቅ ኃይሎች ለዚህ ብቃት አለው የሚባል አቅም የላቸውም። ሌሎች አረብ ኃይሎችን ያየንም እንደው አቅሙና ብርታቱ ቢኖረው እንኳ ወደ ግንባር ለመግባት የሚፈልግ አንድም ሀገር አይኖርም። ይህ ነው እንግዲህ አይሲሲን እጅግ የበረታ ስጋት የሚያደርገው። አይሲሲም ቢሆን የሚያደርገው የክፋትና የጭካኔ ተግባር ሁሉ ክርስቲያንና ያዚዲ በቁጥር አናሳ የሚባሉ የእምነት ተከታዮችን መጨፍጨፍ፣ አሜሪካዊውን ጋዜጠኛ ጄምስ ፎሌን ማረድ፣ ምዕራቡ ጎራዴ ሰብቆ ወደ ሰልፍ እንዲወጣ ለመኮርኮር ለመቀስቀስ የሚያደርገው ይመስላል ይላሉ የኖርዌዩ የሽብር ምርምር ተቋም ዳይሬክተር ቶማስ ሄጋመር። አይሲሲ የፖለቲካ ተአማኒነትና ግዝፈት ሊያሰጠው የሚችል የተመጣጠነ የምዕራብ ጣልቃገብነት ኢራቅ ውስጥ ቢኖር የሚፈልግ ይመስላል ተዋጊ ለመመልመል ጉዳይም ሊጠቀምበት ይችላል። ይሁን እንጂ ያ ጣልቃ ገብነት ወታደራዊ አከርካሪውን የሚሰብር ወይም ነቅሎ የሚጥለውን ያህል የገዘፈ እንዲሆን ግን አይፈልግም። ብዙ የምዕራብ ሀገሮች የኩርድ ኃይሎችን እያስታጠቁ ነው። ለንደን የሚገኙት የኩርዲስታን ክልላዊ መንግሥት ተጠሪ ባያን ሳሚ አብዱልራህማንም ይህ የምዕራብ ተግባር ያለማቋረጥ እንዲቀጥል የሚሹ ናቸው አይሲሲን ጫንቃው ላይ እንድንቆም ብዙ ጉልበት ይሰጠናል፣ ሲሉ የሚወተውት አሉ። ወታደር እንዲላክልን አይደለም እየጠየቅን ያለነው፣ የራሳችን ወታደሮች አሉን፣ ፔሽሜርጋዎቻችን አሉን። እኛ እየጠየቅን ያለነው ተጨማሪ ድጋፍ እንዲሰጠን፣ በተለይ የአየር ድብደባው እንዲቀጥል፣ ለፔሽሜርጋው ስንቅ ትጥቅና ሎጂስቲክስ እንዲሁም የመረጃ ልውውጥ መጠናከርን ነው። ፔሽሜርጋ ኩርዶች የታጠቁ ተዋጊዎቻቸውን የሚጠሩበት ስም ነው። በኢትዮጵያ ነፍጠኛ እንደሚባል፣ ፔሽሜርጋ ከኩርድ አፍ ትርጉሙ ሞትን ተገዳዳሪ ነው። እንዲህ ዐይነቱ ማዳም አብዱልራሕማን እየጠየቁ ያሉት ድጋፍ ቢጠናከርና ቢሰፋም እንኳ በውኑ እስላማዊውን መንግሥት ሊያንበረክክ የሚችል ነው? እንጃ። ዛሬ ማንም ደፍሮ እንዲህም እንዲያም ቁርጦ ያለ የለም። አንድ ነገር ግን እነሆ ቁርጡን ወቁ። አሜሪካና ሸሪካዎቿ ለምድር ላይ ውጊያ አንድም ወታደር ከእንግዲህ ወደ ኢራቅ በረሃ አይልኩም። ይህንን ቆርጠው ያሉት የአሜሪካው ጠቅላይ አዛዥ ራሳቸው ናቸው። ቢያንስ በቅርብ የጊዜ ርቀት አይታሰብም። መጽሔቱም የዜናውም ቀደም ብሎ የተነበበው ማለት ነው እዚህ ላይ አብቅቷል። ከምሽቱ ሶስት ሰዓት ከሃያ አምስት ላይ እንገኛለን። አንድ ማሳሰቢያ አለን ወደ ተከታዩ ከማለፋችን በፊት ዶክተር አንቶኒ ፋውቺ የብሔራዊው የአለርጂ እና የተላላፊ በሽታዎች መቆጣጠሪያ ተቋም ዋና ዲሬክተር ናቸው። የኢቦላ ቫይረስ ቀውስ አስመልክቶ ለቪኦኤ የተናገሩትን እናሰማ። የሀገሪቱ ህዝቦች ማድረግ የሚችሉት በተቻላቸው አቅም ሁሉ ከጤና ባለሥልጣናቱ ጋር ለመተባበር ሙከራ ማድረግ ነው። የጤና ባለሙያዎች የሚሰጧቸውን ምክሮችና መመሪያዎች በጥሞና ማዳመጥና መተግበር ያስፈልጋቸዋል። በዚህ ከባድ ሁኔታ ውስጥ ማለፍ እጅግ አስቸጋሪ መሆኑን እንገነዘባለን። እናንተ ይህን ሁሉ ችግር ተቋቁማችሁ ስርጭቱን ለመከላከል የምታደርጉትን ጥረት ደግሞ እናመሰግናለን። ከጎናችሁ ነን። በዘመቻው አብረን እንዘልቃለን። የዚህን ገዳይ ወረርሽኝ ስርጭት በቅርብ ጊዜ ውስጥ ታበቃላችሁ ብለንም ተስፋ እናደርጋለን። ያዳመጣችሁት የብሔራዊው የአለርጂና የተላላፊ በሽታዎች መቆጣጠሪያ ተቋም ዋና ዲሬክተር አንቶኒ ፋውቺ የኢቦላ ቫይረስን ቀውስ አስመልክቶ ለቪኦኤ የተናገሩትን ነበር። አድማጮች ወይም ቆንጂታ፣ አንቺን ልናገር። እሺ፣ አሁን ሰዓቱ የሙዚቃ ነው ለማለት ነው። አስደስትሽ እያልከኝ ነው እንዳይሰለችሽ እና፣ ምነው ነው አዲስ ዘፋኝ ሳይሆን በቀደም ያጫወት ነው አዲስ ሲዲ ያስመረቀውን እሁድም በራዲዮ መጽሔት ትንሽ ስለምናጫወተው ፋሲልን እንዳትለኝ። ደሞዝ ፋሲል፣ ደሞዝ እንዲያ እንዲያ ነበር የሚል ሙዚቃ አለው እሱን ሰማና አንዳንድ ለየት ያሉ ርዕሶች አሉ ሲዲው። ይሄም ቆንጆ ነው፣ እሱ ላይ እንወያያለን ሽምትወዳለሽ ዘናሱ አሁ አሁ

Şamama davet, andıza uğruyor. <laughs> Şamama davet, tanrısın hatırla, yolda kubbe

ቴሊና የሹ ሲያለሰልስ አለሰልስ ሲለዋል። ቴሊ ጎበዝ ነው። ቬሪ ጉድ ቴሊ፣ እንዲያ እንዲያ ነበረ። ጥሩ ነው፣ ጥሩ ዜማ ነው። በጣም ጥሩ ወጥቶልታል። ደግሞ ይሄ ሲዲዮ በሙሉ ወድጀለታለሁ አድማጮች፣ ከምሽቱ ሶስት ሰዓት ከ31 ሆኗል። ዋና ዋና ዜና እናሰማችሁ። የምዕራብ አፍሪቃው የኢቦላ ወረርሽኝ ወደ ሴኔጋልም መዛመቱ ተሰማ። ሴኔጋል የመጀመሪያው ታማሚ መገኘቱን ዛሬ አርብ ይፋ አድርጋለች። የጤና ጥበቃ ሚኒስትሩ አዋ ማሪ ኮልሴክ ለጋዜጠኞች በሰጡት ቃል ነው። አንድ የጊኒ ተወላጅ መታመሙን ያረጋገጡት። ሶማሊያ ኬንያ ጋር የሚያጨቃጭቃትን የባህር ጠረፍ ግዛት ይገባኛል ውዝግብ ወደ ከፍተኛው የተባበሩት መንግስታት ድርጅት ፍርድ ቤት ወስደዋለች። በግዙፍ የጋዝና ነዳጅ ዘይት ሀብት የበለጸገው አካባቢ የወደፊት ዕጣ በፍርድ ቤቱ ሊወሰን እንደሚችልም ተዘግቧል። የኢራቅና የሶሪያ እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ዛሬ የፈጸመውን አንድ ሌላ አሰቃቂ ግድያ ቪዲዮ ቢያወጣም የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ሶሪያ ውስጥ በቡድኑ ላይ የአየር ድብደባ የማድረስን ሀሳብ ውድቅ አድርገዋል። የእስላማዊ መንግስትን ቡድን ጉዳይ እንዴት እንደምንይዘው አጠቃላይ እቅድ ገና በማውጣት ላይ ነን ያሉት ፕሬዚደንቱ ትናንት ዋይት ሀውስ ቤተ መንግስት ውስጥ ለጋዜጠኞች በሰጡት መግለጫ ነው ይህን የተናገሩት። ሩሲያ ምስራቅ ዩክራይን ውስጥ የምታካሄደውንና አገሪቱን ለማተራመስ የታለመ ህገ ወጥ ወታደራዊ ዘመቻ ሲል የጠራውን እንድታቆም የሰሜን አትላንቲክ ቃል ኪዳን ድርጅት አሳሰበ። የኔቶ ዋና ጸሐፊ አንድ ፎ ራስሙሰን ይህን የተናገሩት ዛሬ ስለተባባሰው ቀውስ አርብ ብረስልስ ውስጥ በተካሄደው አስቸኳይ ስብሰባ በኋላ ነው። በሶሪያ ከሚካሄደው የእርስ በርስ ጦርነት ሸሽቶ ሀገር ጥሎ የተሰደደው ሕዝብ ቁጥር ከሶስት ሚሊዮን በልጧል። ላይ የተባበሩት መንግስታት የስደተኞች ኮሚሽን የዘመናችን ከፍተኛው አጣዳፊ ሰብዓዊ ቀውስ ብሎታል። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ከአማርኛው አገልግሎት የሚተላለፈውን ስርጭት ነው። አሁን ውይይት በኢትዮጵያ ወቅታዊ ጉዳይ የቅርብ ጊዜውን የኢንተርኔት አምደኛ ወጣቶችና ጋዜጠኞች እንዲሁም የፖለቲካ መሪዎች እስር መነሻ በማድረግ በኢትዮጵያ ወቅታዊ የፖለቲካ ጉዳዮችና ቀጣይ አቅጣጫዎች ላይ ያተኮረው ተከታታይ ውይይት ነው የተያዘው ለአሁን የምሽቱም በዲሞክራሲ ግንባታና የመብቶች ነጻነት ፍለጋው ጥረት በተለይ የዜጎች የተቃዋሚ ፖለቲካ መሪዎችን ሚናና ተጠያቂነት ይመለከታል ተወያዮቹ በኢትዮጵያ የፖለቲካ ጉዳዮች ጎላ ባለ ተሳትፏቸው የሚታወቁት አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ እንዲሁም በኢትዮጵያ ታሪክ የማኅበረሰብ ሁለንተናዊ ሂደቶችና የፖለቲካ ጉዳዮች ዙሪያ በሚጽፏቸው መጽሐፍትና በርካታ ጽሁፎች የሚታወቁት የዴይተን ዩኒቨርሲቲው የፍልስፍና መምህር ዶክተር መሳይ ከበደ ናቸው፣ ከዴይተን ኦሃዮ። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ወደ ውይይቱ እናልፋለን። የማህበረሰብን አቅም ጎልበት ወሳኝነትና የተከፈተውን እድል መጥበብ ነው አጽንኦት ሰጥተው አቶ ግዛው የተናገሩት። በመጨረሻው ግን ወደዚያ መሄዳችን አይቀርም፣ የዓለም አቀፉ የለውጦች ገጽታ ወደዚያው ይወስደናል ነው። ፕሮፌሰር መሳይ እርሶስ ምን ይላሉ? መንግስት በኃላፊነት የሚጠየቀውን ያህል ተቃዋሚ ወገኖች፣ ዜጎች፣ ዴሞክራሲ እንዲመጣ ሁሉም መጫወት የሚገባቸው ሚና የየበኩላቸው ድርሻ አለና ምን መደረግ አለበት? የቱ ጋር ጎሏል? እሺ። ጥያቄው በጣም አስቸጋሪ እና ውስብስብ ነው። በአንዴ የመመለስም በጣም ያስቸግራል። ምክንያቱም ብዙ ነገሮች የሚነካ ነው። ለማንኛውም በአጭሩ ለማስቀመጥ ያህል ዲሞክራሲ ለመሰረት ኢትዮጵያ ውስጥ በቂ ሁኔታዎች አሉ ወይ ለሚለው አሁን እንደምንመለከተው ዲሞክራሲያ ስናወራ ኢትዮጵያ ውስጥ ቆይተናል። አቤቱ ከፈነዳ ጊዜ ጀምሮ ካለ ዲሞክራሲ ወሬ የለም ሁሉም የሚፈልገው ነገር ነው። ነገር ግን ሁሉም የሚሰጠው የተለያየ ትርጉም ነው። በተለይም ደግሞ ዲሞክራሲ የምንለው ብዙ ጊዜ ሆኖ የተከሰተው ያው አንድ ክፍል ጥቅም የበላይነት መመስረት ነው። ይሄ እሱም በላይነት ሲመሰርት ዲሞክራሲ ይለዋል። በደርግም ጊዜ ያው በሶሻሊዝም ስም በህዝቡ ስም ዲሞክራሲ ተወስኖ ከላይ ወደ ታች የሚወድ ነገር ሆኖ ዲሞክራሲ ማለት ይሄ ነው፣ ይህን ስትፈጽሙ ነው የሚል በትዕዛዝ መሰረት ወርዷል። በህዋትም የተለወጠው የአንድ ክፍል መላይነት ማስከበር መሳሪያ ሆኖ በዛ መሰረት ነው እንግዲህ ዲሞክራሲ ምን እንደሆነ የቆመው እና እዛው የጠቀሰው ፍርድ ቤት ነፃ አይደለም የምንለው ለነሱ ነፃ ነው ማለት፣ ለህወሓቶች ነፃ ነው። ምክንያቱም በራቸው ጥቅም ስለሚፈርድላቸው እንደ ነፃ ፍርድ ቤት ነው የሚያዩት። እኛ ደግሞ የሚያፈነነን ስንል በእርግጥም እሱ ነፃ ፍርድ ቤት አይደለም። እና ብዙ ያለ መግባባት አለ። እና ዲሞክራሲ ብለን ስላወራን ዲሞክራሲን እንፈልጋለን እውነትም ወይም ደግሞ ልናመጣው እንችላለን በቂ ሀይል አለን የሚለው አነጋገር በጣም የተለያዩ ናቸው። ዲሞክራሲ እንደ ምኞት አስቀምጠኑ ያለ ሁኔታ ግን፣ ያንን ምኞት ተግባራዊ ለማድረግ ወይም እውን ለማድረግ ያለ ሁኔታ በቂ ስላልሆነ ወደ ተቃራኒው ይለወጣል። ብዙ ጊዜ ማለት ወደ አምባገንናዊ ስርዓት ይለወጣል። እና ብዙ በእኛ ሳይሆን በአንድ የዲሞክራሲ የሚለው ነው ብዙ ጊዜ ችግር የሚያመጣው። በሂደት ሲሰራ ነው ውጤት ልናመጣ የምንችለው። ምክንያቱም ዲሞክራሲ የሚገነባ ነገር ነው። ቅድም ለምሳሌ ብዙ ጊዜ የምንድነው በተፈጥሮ መብቶች አሉን እና እነዛ መብቶች ታፍነዋል፣ ስለዚህ ማስከበር ነው የሚል መብታችንም አናቅም። ማወቅ ብቻ እኮ አይደለም ማለት እኔ መብት አለ ይልል ይችላለሁ። እውነተኛ መብት ግን የሚኖረው ሌላው ህብረተሰቡ ሲቀበለው ነው። አሁን ያለው ሁኔታ እንደሱ አይደለም። መከባበር አይደለም ያለው። የራሴን መብቶች በኔ በኩል የማያቸው ምኒ ናቸው ብዬ ሰጠዋለሁ። ያን መብት የምሰጠው ምንድን ነው ተገዢ ለማድረግ ነው። ገና የዴሞክራሲ ትግል ውስጥም ገና አልደረስንም፣ ገና አልገባንም። ዝም ብለን ብቻ በስሙ ነው የምናወራው። በተለይ ደግሞ አይታችሁት እንደሆነ በጣም የሚገርመው ኢትዮጵያን እንግዲህ አብዮት የቀሰቀሱትም እዚህ ደረጃ ያደረሱትም ተማሪዎች ታም ከዩኒቨርሲቲ ግራጅዌት ያደረጉ ዲግሪ ያገኙ ናቸው። ነገር ግን ሁሉንም አይተናቸዋል ስልጣን ላይ ሲወጡ ያ ሁሉ የሚያወጡ ሙሉ ዜሮ ሆኖ ሁኔታዎች ወደ ሌላ ይለወጣል። ስለዚህ አንድ የተበላሸ ነገር አለ፣ አንድ ያልተስተካከለ ነገር አለ ማለት ነው። እስኪ እነሱን እንመርምር። ፕሮፌሰር መሳይ በቅድሚያ ቅድም ያሏቸው መብትን ማወቅ በራሱ ሊጠበቅልን የምንፈልገውን መብት መብታችን ምንድን ነው ከሚለው ግንዛቤ መብትን እስከ መጠየቅ ድረስ በሂደትም ቢሆን እርስዎ ቀደም ብለው እንደገለጹት ያ መብት እንዲከበርለት ይሄ የዜግነት መብቴ ነው ሊከበርልኝ ይችላል ብሎ ለመጠየቅ አንድ ሰው እንዲያውቅ የሚያደርገውን ሂደት ከመጀመርም ተቋማቱ እንዲጠናከሩ ከማድረግም ተያይዞ ሊሄድ ይችላልና የትኞቹ መደረግ ይችላሉ? በዚህ ሰዓት በእርግጥ ዜጎች የትኞቹን የበኩላቸውን ድርሻ አዋጥተው እንዲገኙ ማድረግ ይችላሉ? የሚታየኝ በሁለት ዲሞክራሲ ለማምጣት ሄደን ፖለቲካ ፓርቲዎች የሚሉትን ተናግረው ያላቸውን ፕሮግራም አውቀን ሄደን መምረጥ እና አሸናፊ ሆነው ስልጣን እንዲይዝ ማድረግ በሚሆንበት መሰረት በምናየው ጊዜ ለሌላው ይሄ ላይስማማ ይችላል። ምክንያቱም ምንድን ነው አሁን እነሰው ስልጣን ከያዙ በኋላ የእኔንም መብት እንደገና ቢገፉኝ፣ ምንድን ነው ያለኝ መተማመን? ምክንያቱም ያለ ሁኔታ አፍሪካ ውስጥ እና ኢትዮጵያ ውስጥ በተለይ የመንግስትን ስልጣን የያዘ ሁሉንም በቁጥጥር ስር ያደርጋል። ይሄ ስለሚያደርግ ተቃዋሚ የሆነው ክፍል በምንም አመኔታ ሊኖረው አይችልም። አሁን ለምሳሌ በህወሓት ላይ ያለው ትልቁ ነገር በምርጫ ብንሸነፍ ምን እንደሚደርስብን ነው ዋና ፍርሃታቸው ላይ ነው። በተጠያቂነት የሚመጡትን ነገሮች ለመቀበል ዋስትና የሚሰጥ መሰረት አልተቀመጠም። ይሄ ደግሞ ምን መሰለህ በአንድ የሚመጣ አይደለም። እንትኖችን እንደሚሉት ኮንፊደንስ ቢልዲንግ ያስፈልጋል። አብሮ መስራትን ይጠይቃል። አንዳንድ የሆኑ ውሳኔዎችን አብሮ ማድረግ ይጠይቃል። ከዛ ቀስ በቀስ አሁን የኢትዮጵያ ፍርድ ቤት አሁን ነጻ ብናገር፣ ከየት ነው ነጻ? የትኛው ዳኛ ነው ነጻ ሆኖ የሚፈርደው? ምንድን ነው አማራጩ? ፕሮፌሰር መሳይ እንዲህ ባለበት ሁኔታ አሁን እንዳሉት የመተማመኑ ሁኔታ በሌለበት ያ እንዲመጣ የሚፈለገው ነጻ የመሆን ገለልተኛ የመሆን ሁኔታ በሌለበት ምንድን ነው ቀዳሚው እርምጃ? ለእኔ እንደማ የያዝኑ የምርጫ ሂደት አንዱ ይሸነፋል አንዱ ያሸነፋል ከሚለው አሳት መውጣት አለብን። እኔ የማዘነበረው ከዚህ ፊት ወዳግም ልጽፌዋለው በእውነቱ የአንድነት መንግስት ማቋቋም የሚለው የሚያዋጣ ይመስለኛል። ምክንያቱም ለትንሽ ጊዜ የሚያስፈልጉን ተቋማት እስከምና- እስከምት ድረስ የስልጣን መከፋፈል ያስፈልጋል። ስልጣን የአንዱ ሳይሆን አንዱ ስልጣኑን ይዞ የሌላው መብት የሚያክ ሳይሆን አብሮ መስራት አብሮ መገንባት ነው የሚታየኝ፣ እና እንዲህ አይነት ሁኔታ ቢቀድም ይሻላል ባይ ነኝ። አሁን ፍርድ ቤቱን ምሳሌ ፖሊስ እንኳን በጣም አስፈላጊ ነው። የእኛ ሀገር ፖሊስ ነው የተማረው ምንድን ነው ህዝቡን ማፈን ህዝቡን መክታት የሚለው ነው እንጂ ፖሊስ የህዝብ ደጋፊ ሆኖ የህዝብን አስከባሪ ሆኖ ህዝብን የሚሰራበት ሁኔታ የለውም። ይህም አልተማረም፣ ማንም የነገረውም የለም። ሌላ መንፈስ ነው። ፕሮፌሰር መሳይ ወደ አቶ ግዛው መሄድ አልቻልኩኝም። መጨረሻ ጥያቄ ልጠይቅ። የተቀመጡ የተደነገጉ ህጎች አሉ አይደለ እንዴ? የህጎች ተፈጻሚነት እነሱን ከማስፈጸም ሊጀምር አይችልም? በህገ መንግስቱም ሆነ በሌሎች አጋዥ ህጎች መከበር ያለባቸው የእነሱ መከበር የዜጎችን መብት የዜጎችን ነጻነት መከበር ማረጋገጥ አይችልም ወይ? እነሱ ኮ ታላቅ ናቸው። ተቋም የላቸው አሁን ያለው ፍርድ ቤት እና የኢትዮጵያ ህገ መንግስትን ብታየው የሚገናኙ አይደሉ። ህገ መንግስቱ ምኞት ነው። ቃል ቃል ነው። ከእውነታ ጋር ምን የሚያገናኘው ነገር የለም። እንግዲህ ያንን ደግሞ ህገ መንግስቱን እንዳለ አውርጄ በተቋማት ቀይረዋለው ካልክ ደግሞ ወደ ሌላ ቅራኔ ውስጥ ነው የምትገባው። ምክንያቱም አይችለውም ያለው ሁኔታ እና በሂደት ነው መሆን ያለ በፕሮግራም ነው እንጂ ህዝቡም ራሱ እየታገለ የራሱ መብት ራሱ እንዲያስከብር ምክንያቱም ዋናው ነገር ዴሞክራሲ ምንድነው? ህዝብ የስልጣን መሰረት ነኝ እና ያለው መንግስት የሚቋቋመው መንግስት እኔን ሊያገለግል ነው የሚለው አመለካከቱ መግባት አለበት። ይሄ ደግሞ ዝም ብሎ ባንድ የሚመጣ አይደለም፣ በትግል ነው የሚመጣው። መልካም ወደ ሌሎች ብዙ ጥያቄዎችም ሌሎች ውይይቶችም የሚወስድ ነው። አቶ ግዛው ለእርሶ እድል መስጠት አለብኝ። ምንድን ነው የሚሉት እርስዎስ? ዶክተር መሳ እያነሳቸው ብዙ አከራካሪ ነጥቦች አሉ፣ ግን ምናልባት ማዕከላዊ ነው ከሚለው ብጀምር እኔ ኢትዮጵያ ውስጥ ዲሞክራሲ ለመመስረት የሚያስችል ወይም አስፈላጊ የሆኑ የህብረተሰብ ንቃትና ማንነት አለ ብዬ ነው የማምነው። መጀመሪያ ይህንን ለማለት ዲሞክራሲን በሰፊው ተቀባይነት ባገኙ አራት ነገሮች ብናየው ነጻ ፍርድ ቤት፣ ወይንም ዘሩ ለፍሎ የሚሉት ነጻ ምርጫ፣ ነጻ ሚዲያ፣ ሰዎች ሀሳባቸውን በነጻ መናገር የሚችሉበት ሀገር፣ ከዛ ደግሞ ቼክን ባላንስ፣ በመንግስት ውስጥ የአንዱን የመንግስት ክፍል ሌላው ቼክ ወይንም ባላንስ የሚያደርግበት ሁኔታ ከተፈጠረ ኢትዮጵያ ውስጥ ኢትዮጵያውያን ዲሞክራሲን ለመገንባት መብታቸውን ማወቅ ብቻ ሳይሆን መብታቸውን ከአክብሮትና ከቫይለንስ ወይንም ከረብሻ ውጪ በተግባር ማሳየት የቻሉባቸው ሁኔታዎች ሳምንት እንደጠቀስኩት በሁለት ሺ ሰባት አይተናል። ቅዳሜ ሚያዝያ ሀያ ዘጠኝ ቀን ይመስለኛል የለ ኢህአዴግ ሰልፍ ወጥቶ የነበረ ኢትዮጵያዊ በሰላም ቤቱ ሲገባ፣ እሁድ ደግሞ ቅንጅትን የደገፈ በሚሊዮኖች የሚቆጠር ኢትዮጵያዊ ያለምንም ረብሻ ቤቱ ገብቷል። ፖሊስም ሌሎችም የኢህአዴግ አካሎች እራሳቸው ይህንን የመብት ትርጓሜ ሳይረብሹ በነጻ በአብዛኛው እንደተቀላቀሉ አይተናል። ኢትዮጵያ ህዝብ ሳይሆን የኢትዮጵያ ውስጥ ያለውን የዴሞክራሲ መበልጸግ የከለከሉት በስልጣን ላይ የተቀመጡ ገዢዎች የኢትዮጵያ ህዝብ በመከባበር በራሱ መብት ላይ ቆሞ በተግባር ያሳየውን ነገሮች በጉልበት በጠመንጃ የነጠቁት የህዝባዊ ወያኔ አርነት ካድሬዎች ናቸው። ይሄ ደግሞ በግልጽ ኢህአዴግ ውስጥ ባሉ ካድሬዎች ጭምር በአሁኑ ሰዓት እየተጻፈ ያለ ሁኔታ ነው። ከኮንሴፕችዋል ወይም ከአይዲያ አንጻር ዶክተር መሳይ የሚያነሳው ኢትዮጵያ ውስጥ አሁን ባለው አለመተማመን የዴሞክራሲ ግንባታው አደጋ ነው የሚለው አይ ቲንክ በደንብ በአጽንኦት ልንመለከተው የሚገባ ነገር ነው። ነገር ግን የተለያዩ አገሮች ውስጥ ብናይ እንደዚህ አይነት በነበሩበት ሁኔታዎች ውስጥ የአንድነት መንግስት የሚለው በራሱ ምንነቱና ማንነቱ ላይ ያከራከረ ነው። ኢቨን በኢትዮጵያ ብናየው ለምሳሌ ጊዜያዊ አስተዳደር ደርግ ነበር። በደርግ ጊዜ እንደዚሁም በቲፒኤልኤፍ ጊዜ ትዝ ካለኝ ጊዜያዊ የሽግግር መንግስት ነበረ። እነዚህ በአብዛኛው ኃይል ያለው ክፍል ምንም ህብረተሰቡ የዴሞክራቲክ መብቶቹን የመጠቀም በተለይ መጥቀስ የምፈልገው የዴሞክራቲክ መብቶችን መጠቀም የሚፈልግ ሰው ስህተትም ሊያደርግ ይችላል፣ ያልሆነ ሰውም ሊመርጥ ይችላል። ያንን የማይፈቅ በኤሊቶች ላይ ብቻ የተመሰረተ ይሆንና ይሄ የአንድነቱ መንግስት ማለት ነው ምሁራን ብቻ የተመሰረተ በተለይም እንደ ኢትዮጵያ አሁን ባለ ፖለቲካ ውስጥ የደር ፖለቲካ በሚያቀነቅኑ ምሁሮች መካከል ይመሰረትና ወደ አንድነትና ወደ ዴሞክራሲ ግንባታ ሳይሆን ስልጣን ለኔ ይገባኛል ወይም ከግለሰብም የበለጠ የብሄር ውድድር ውስጥ ያስገባና እንዲያውም አገሪቷ ችግር ውስጥ የሚገባበት ሁኔታ ነው። ከዚሁ ጋር የምታየው አሁን ለምሳሌ አንድነት መንግስት ይመሰረት ብትል ኢትዮጵያ ውስጥ ማን ነው የአንበሳውን ድርሻ የሚያገኘው? ማን ነው ትንሽ የሚያገኘው? ኦሮሞ ነው የሚመራው ወይ፣ አማራ ነው ወይም ትግሬ ነው የሚለው ራሱ ህዝቡን ሁሉን የሚገነጣጥል ነው የሚሆነው። ነገር ግን የአሜሪካ አይነት በጣም የበለጸገ ዲሞክራሲ ባይሆንም ከህንድም በታች የሆነ ወይም ከፓኪስታንም በታች የሆነ ግን የዲሞክራሲ ገጽታ ያለው ተግባራዊ ስራ ከሠራን እንግዲህ አንደኛ ህዝቡ የዲሞክራሲ መብቱን በቃላት እና በምኞት ብቻ ሳይሆን በተግባር እያየ ለሚቀጥለው ጊዜ ከስህተቱ ምሮ እንዲያደርግ እናደርጋለን። ሁለተኛ የሚመረጡት ሰዎችም ሆነ የሚቋቋሙት ኢንስቲቱሽኖች የሚኖራቸው ድርሻ በህዝቡ ድምጽ የሚወሰንና ያ ደግሞ አራት አመት ወይም ከአምስት አመት በኋላ ሊቀየር ስለሚችል ተስፋ ስለሚሰጣቸው ያላቸውን የስልጣን ስሜት ለዛ ለአራት አመት ሁኔታ አላቸው። አሁን ሌላ ቦታ አፍጋኒስታን ውስጥ የምናየው ነገር ሁለቱ የፕሬዚደንት ተወዳዳሪዎች ያላቸውን ፉክክል ሊቀርፉ እየሞከሩ ያሉት በድምጽ በተመሰረተ ውጤት ብቻ ሳይሆን የአገሪቷን ዋና ማንነት ባማከለ ሁኔታ ነው ስለዚህ ለእኔ እንደሚመስለኝ ኢትዮጵያ ውስጥ እርግጥ የሚያስፈልገው ሶሻል ካፒታል ባይኖርም የኬንያ አይነት ወይም የፓኪስታን አይነት ለመመስረት የሚያስፈልግ የህዝብ ንቃትና የህዝብ የመብት ተግባራዊ የማድረግ ሁኔታ አለ፣ የመከባበር ሁኔታ አለ ብዬ ነው ማምነው። መልካም ዲሞክራሲ ብቻ ሳይሆን በተጨባጭ ምን አይነት ዲሞክራሲ የሚል ጥያቄ የሚያስከትለ ይመስላል። ውይይታችን እንዴትና መቼ ጥያቄው ቢያንስ በያሉበት እንዲነጋገሩ ይጋብዛል። የኃላፊነቱን መንበር የያዙትን ኃላፊነታቸውን መጠየቅ በአንድ በኩል ዜጎች የራሳቸውን መብት ስለማስከበርና ኃላፊነትስ ምንድን ነው የሚለው ራስን የሚጠየቀው ጥያቄ ሌላ ነው። ውይይቱ ይቀጥላል። አድማጮች የዛሬውን ታዲያ በዚሁ ማብቃታችን ነው። ሳምንት በዚሁ ተከታታይ ውይይት እንመለሳለን። ለጊዜ እንግዶችን ለጊዜያቸው አመሰግናለሁ። ጊዜ ውስጥ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። እንግዲህ አሁን ደግሞ ቆንጅት የመዝናኛ ዛሬ ሳዝናናችሁ አመሽ በአርብ ምድር በአድማጮች ስም አመሰግናለሁ። የእንግሊዝኛ የመዝናኛ ዝግጅት ይቀጥላል። የኦርኬስትራው አስቂኝ መሳሪያ በመባል ይታወቃሉ ባስሩምስ ባዞምስ የሚባሉት እነዚህ በትንፋሽ ኃይል የሚሰሩ አንድ ሜትር ከሩብ ርዝማኔ ያላቸው መሳሪያዎች እስከ ቅርብ ጊዜ ድረስ ከበሬታ ተነፍገው ቆይተዋል። ብዙ ጊዜ እድል አግኝተው መድረክ ላይ ለሕዝብ የሚቀርቡት ኢንተርናሽናል ደብል ሪድ ሶሳይቲ ወይም ዓለም አቀፉ የቀርከሃ ሙዚቃ መሳሪያ ተጫዋቾች ማኅበር በሚያዘጋጀው ዓመታዊ ትርኢት ላይ ብቻ ነበር። በመቶዎች የተቆጠሩ ባሱን ነስቶች ወይም ይህን መሳሪያ የሚጫወቱ ሙዚቀኞች ባለፈው ሳምንት ዓመታዊ ስብሰባቸውን በኒውዮርክ ዩኒቨርሲቲ አድርገዋል። ዘጋቢያችን ጌል ዌይን በስፍራው ተገኝታ ያጠናቀረችውን ዘገባ ሰሎሞን ክፍሌ ለአሜሪካ መዝናኛ ክፍለ ጊዜ አቀናብሮታል። የዓለም አቀፉ የቀርከሃ ሙዚቃ መሣሪያ ተጫዋቾች ማኅበር ፕሬዝዳንት ኪስ ዌገር ብዙ ሰዎች ባሱን ምን እንደሆነ እንኳ አያውቁም ይላሉ። እራሳቸውም የመሳሪያው ተጫዋች ናቸው። መጀመሪያ ምን አይነት የሙዚቃ መሳሪያ እንደሚጫወት ይጠይቁኛል። በሱን ነው ስላቸው፣ ስለ ኦቤ መሳሪያ ነው ብዙውን ጊዜ ገለጻ የሚሰጡት። ሆኖም እኔ መሳሪያውን ለማስተዋወቅ እጥራለሁ፣ ጥንታዊነቱንም አስረዳለሁ። የዚህ ሙዚቃ መሳሪያ ቤተሰብ ይህን የተለየ ድምፅ ያገኘው ከቀርከሃ ነው። በቀጭኑ ተልገው በአንድ ላይ ከታሰሩ የሸንበቆ ቅርፊቶች የሚወጣ ድምፅ ይህን ይመስላል። ይህን የሙዚቃ መሳሪያ የሚጫወተው ሰው አየር በኃይል ወደ ውስጥ ሲገፋ ሁለቱ የሸንበቆ ልጣጮች ልክ እንደ ሰው የመተንፈሻ አካል በአንድ ላይ ይርገበገባሉ። ኪዝ ስዌገር ሲናገሩ የእነዚህ የሙዚቃ መሳሪያዎች ድምፅ ብዙ ጊዜ ልብ ስለማይባሉ እንጂ በሁሉም ቦታ ላይ ያስተጋባሉ። የጥንድ ቀርከሃ ሙዚቃ መሳሪያዎች በፖፕ፣ በጃዝ እንዲሁም በተለያዩ ስልቶች ላይ ይታከላሉ። ውህደታቸው ጥልቅ በመሆኑ ግን ሰዎች መኖራቸውንም ላይገነዘቡ ይችላሉ። ቀድሞ ግን እነዚህ መሳሪያዎች በኦርኬስትራ በሙዚቃ ባንዶችና ሌሎች በንፋስ ኃይል በሚሰሩ ስብስቦች ላይ ማየትና መስማት እንችል ነበር። በአጠቃላይ በአንድ የሲንፎኒ ኦርኬስትራ ላይ አንድ ወይም ሁለት ባሱኖች ቢቀርቡ ነው። ዐሥራ ሁለትና ከዚያም በላይ ከሚሰለፉ የቫዮሊንና ቼሎ መሣሪያዎች ጋር ሲወዳደር በጣም ትንሽ ነው። ኤደን ብራውን በኒው ጀርሲ የኮሌጅ ተማሪ ነው። የመሣሪያዎቹ በአንድ መድረክ ላይ ሲቀርቡ ማነስና መብዛት ሳይሆን ተጫዋቾቹን የሚያስተሳስራቸው የጋራ ፍላጎት አለ ይላል። እንደመስለኝ ምንም እንኳን ከሌሎች የሙዚቃ መሳሪያዎች ጋር ሲነጻጸር አለ ሊባል ባይችልም ተጫዋቾቹ ጥሩ መግባባት ችሎታ አላቸው። አንድ ላይ ሁላችንንም ሊያሰባስበን የቻለውም ይኸው ይመስለኛል። በኒውዮርክ ዩኒቨርሲቲ አምስት ቀኑ አመታዊ የሙዚቃ በዓል ላይ 137 የተለያዩ ዝግጅቶች እንደሚቀርቡ ይገልጻል። የተዘጋጀው መርሃ ግብር ተሳታፊዎች በተለይ በትንፋሽ አወጣት ትምህርት ሰጪው ፕሮግራም በብዛት ሲሳተፉ ታይተዋል። አውደ ጥናቱን የመሩት ስቴፈን ሞሽነር ከሜልቡርን ኦስትሬሊያ ናቸው። ክርንህን እንደ ዶሮ ክንፍ ነው እና ምን እናደርጋለን? አየር ወደ ውስጥ በዚህ መልክ እንገፋለን። ተመልከቱ ወደ እኔ። ሞሽነር እንዴት አንድ የሙዚቃው መሳሪያ ተጫዋች አየር በአፍንጫው ስቦ በአፉ ወደ ውስጥ ማስገባት የሚችልበትን ዘዴ በዚህ መልክ ያስተምራሉ። በአንድ ጊዜ እነዚህን ሁለቱን ማድረግ መቻል ነው ጥበቡ። መሳሪያውን የሚጫወተው ሰው ለረዥም ጊዜ ሳያቆም መቀጠል የሚችለው በዚህ አይነቱ ዘዴ ነው። እኔ ለምሳሌ አንድም አየር ወደ ውስጥ ሳልስብ ከ15 እስከ 20 ደቂቃዎች መዝለቅ እችላለሁ። እናንተም ሳታቆሙ ብዙ መቆየት የምትችሉበት አየር ባፍንጫችሁ እየሳባችሁ ባፋችሁ ወደ ውስጥ እንዲህ አድርጋችሁ በመንፋት ነው። በኒውዮርኩ ዓመታዊ ስብሰባ ላይ በርካታ መሣሪያዎች በአንድነት ተቀነባብረው የመጫወት ዕድል ግን አልተፈጠረላቸውም። ሃያ ሁለቱ የባሱን ተጫዋቾች በአንድ ላይ የሚቀርቡበት የቀጣዩን ሙዚቃ አይነት ለማለት ነው። በዚህ ሃያ ሁለቱ የባሱን መሣሪያዎች ተጫዋቾች በአንድነት ባቀረቡት ኮንሰርት የሁለተኛ ደረጃ ተማሪው ዴኒስ ብሩክነር but i i don't know that i've ever seen two together and that was 22 so that's pretty crazy but i'm a jig but am ሙዚቃ በገናም ይመስላል። ልክ ነው። አሁን የፕሮግራም ማሳሰቢያ ያለን በሰሞኑ የኢትዮጵያ የሱዳንና የግብፅ የውሃና የመስኖ ሚኒስትሮች አራተኛ ዙር ምክክር ስብሰባ ስምምነት ላይ ለመድረስ መቻሉን አንድ የኢትዮጵያ የውሃ የኢነርጂና የመስኖ ሚኒስቴር ባለሥልጣን ለቪኦኤ ገለጹ። የተደረገው ውይይት ግን ያው ለውጦች ነበሩ። በተለይ ከአሁን በፊት በነበረው አካሄድ የልኡኩ መሪም ሆኖ የልኡካን አባላቶች ተመሳሳይ አቋም ይዘው በፍጹም አይሆንም በምን ስብሰባውን የማቆም እርምጃ ይወስዱ ነበረ። በአሁኑ ግን ልዑኩ መሪ መሰረታዊ አቋም ለውጥ ይዘው በመምጣታቸው በፊት ያልተስማማንባቸው ጉዳዮች ላይ በሙሉ ተስማምተን የተለያየ ነው። በድርድሮቹ ላይ የቆዩት የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዲሬክተር አቶ ፈቃ አህመድ ነጋሽ ናቸው። ነገ ቅዳሜ ምሽት ፕሮግራም ላይ በስፋት ይቀርባሉ። ደግሞ እንደገና የእሁድ የፕሮግራም ማሳሰቢያ አለን። ዲስፍን የማን ነው የሚለው ጥያቄ ነው። ሁል ጊዜ የሚጠይቀው የህዝብ ነው፣ የቦርድ መንበር ነው፣ የተጫዋቾች ነው። እስካሁን የምንሰራበት ህግ አንዳንድ ክፍተቶች አሉት። እነዛን ክፍተቶች እንትን ለማለት አንድ ፋይናል ድራፍት ቀርቧል። ግን እንዳይጸድቅ ብዙ ግፊት ተደርጎ እስካሁን አልጸደቀም። ፌዴሬሽኑ እድገቱ ከእድገቱ ጋር የሚመጣጠል ህግና ለም ሊኖረው ይገባል። ህገ ደግሞ ጉድለቶች አሉት። ለዚህ ነው ግጭቶች የሚኖሩት። ይሄኛው ዝግጅት ደግሞ አዲሱ የእሁድ የራዲዮ መጽሔት የኔና የጋሻ ሎላ ነው። ጋሻ ያልከውና ያላስቸግሮኛል። አራቱ እንግዶቻችን አሎላም ታስታውሳቸዋለህ። ከሳንዲያጎ የክለቡ መሪና የቦርድ አለቃ ወይም የቦርድ አባል፣ ከዛም የቅዱስ ሚካኤል የቦርድ አባልና የቲሙ ፕሬዝዳንት፣ ከዛ ሁለቱ መጨረሻ የተሰሙት አቶ ሀይሌ ተፈራና አቶ ሳምሶን ተፈራ እንደው ነገሩን ደግሞ በሸምጋይነት የሚያው ነበሩ እና እነዚህ ሁሉ ተወያይተዋል። ዋናው ነገር ውይይቱ በሰሜን አሜሪካ ስፖርትና የባህል ፌዴሬሽን ዙሪያ ነው። ልክ ነው። 31 ዓመታት የዘለቀ ማህበር ውስጡ የተፈጠረ ልዩነት ፈተናውና ቀጣይ አቅጣጫዎቹን ይመለከታል። ወደ 960ዎቹ በሚወስድን አንድ ሌላ ዘገባም የጸሐፊውን ማስታወሻ፣ ጋዜጠኝነት ሙያና ፈተና እንዲሁም ኃላፊነት እንመለከታለን። የንጉሴ የታሪክ ማስታወሻ መስኮትም አለ። አዲሱ፣ አዎ እሱ ደግሞ በጃንሆይ ጊዜ ለሳቸው መንግስት መውደቅ ምክንያቱ የወሎ ረሃብ ነው ይባላል። እርግጥ እውን ወሎ ብቻ ነው ያኔ የተራበው ይላል ንጉሴ። ጥያቄ፣ ስለዚህ እሁድ ከራዲዮ መጽሔቶች ጋር ቆይታ እንድታደርጉ ከወዲሁ እንጋብዛለን። እትዬ ቆንጅት አልባል በምክንያት ምንድን ነው? ጋሽ ያሉላ ካልከው አስታዋት ሲቀርብ ወደ አሉላ ዝቅ ለማለት ይቻላል፣ የምንመኘው ነው ሁላችንም አድማጮች። አሁን የማጠቃለያ ዜና ባጫጭሩ እናሰማ። የምዕራብ አፍሪቃው የኢቦላ ወረርሽኝ ወደ ሀገሬም ገባ ስትል ሴኔጋል ዛሬ አስታወቀች። ሶማሊያ ከኬንያ ጋር የሚያጨቃጭቃትን የባህር ጠረፍ ግዛት ይገባኛል ውዝግብ ኢንተርናሽናል ኮርት ኦፍ ጀስቲስ የሚባለው የተባበሩት መንግሥታት ድርጅት ከፍተኛው ፍርድ ቤት እንዳደረሰችው ታወቀ። የኢራቅና የሶሪያ እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ዛሬ አንድ የፈጸመውን ሌላ የአሰቃቂ ግድያ ቪዲዮ ቢያወጣም የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ሶሪያ ውስጥ በዚህ ቡድን ላይ የአየር ድብደባ የማድረስን ሀሳብ ውድቅ ማድረጋቸው ታውቋል። በዚያችው በሶሪያ ከሚካሄደው የእርስ በርስ ጦርነት በመሸሽ ሀገር ጥሎ የተሰደደው ሕዝብ ቁጥር ከሶስት ሚሊዮን እንደሚበልጥ የተባበሩት መንግስታት ድርጅት አስታውቆ ይህ የዘመናችን ከፍተኛው አጣዳፊ ሰብአዊ ችግር ነው ሲል ገልጿል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ ሶስት እስካሁን 4 ሰዓት በ22 እና በ25 ሜትር ባንድ ከሚያሰማው ፕሮግራም የዛሬ ዝግጅቱን እዚህ ላይ አብቅቷል። ነገ ቅዳሜ ከምሽቱ ሶስት እስከ አራት ሰዓት በምናቀርባቸው ፕሮግራሞች እንገናኛለን። ለአሁኑ ከፕሮዲውሰራችን ከቴሌ ላይን ባክ ጋር ያስተናገድናችሁ እኔ ቆንጅታዬና አዲሱ አበበ በዚሁ እንሰናበታለን። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና እደሩ።